የዩኤስ አፍሪካ ኢንስቲትዩት ትምህርትና ፐብሊክ ዲፕሎማሲን ጨምሮ የተለያዩ አጋርነቶችን በመጠቀም በአሜሪካና አፍሪካ መካከል ያለውን ስትራቴጂያዊ ግንኙነት ለማሳደግ የሚሰራ ተቋም ነው። ተቋሙ ባለፈው ጥቅምት 26 2017 ዓ ም ከተካሄደው የአሜሪካ ምርጫ ወራቶች አስቀድሞ አፍሪካውያን በምርጫው ዙሪያ ያላቸውን አስተያየት በተመለከተ የዳሳ ጥናት አካሄዶ ነበር። በዚህም ኢትዮጵያን ጨምሮ አፍሪካውያን በሰጡት ምላሽ ኢኮኖሚ፣ የስደተኝነትና የጤና ፖሊሲዎች በምርጫው ትኩረት የሰጧቸው አንገብጋቢ ጉዳዮች እንደሆኑ የዳሳ ጥናቱ ግኝት እንደሚጠቁም የተቋሙ ፕሬዚዳንት ዶክተር ታዲዮስ በላይ ይናገራሉ። እኛን እንደ ይሹ የሚያንገበግቡ ነገሮች እዚ አሜሪካ ውስጥም ሊሆን ይችላል፣ ከአሜሪካ እና የአፍሪካ ግንኙነትም ሊሆን ይችላል። አንገብጋቢ ጉዳዮች ለእኛ ማህበረሰብ፣ ለአፍሪካውያኑ ምንድን ናቸው የሚል የተወሰኑ ጥያቄዎችን አቅርበን ነበር። ለዚያ አሜሪካ ውስጥም ላሉ አፍሪካ ውስጥም ላሉ ሰዎች ማለት ነው። ከዚህ ውስጥ ወደ ስልሳ ሁለት ፐርሰንቱ አካባቢ የመለሱልን ከኢኮኖሚና ከስራ ጋር በተገናኘ ነው ምላሽ የሰጡት ስራና ኢኮኖሚው ከፍተኛው የሆነ ወይም ደግሞ የነሱ ተቀዳሚ ኮንሰርን ነው ወይም ደግሞ ኢሹ ነው ብለው ነው ያነሱት። ሄልዝ ኬርን ብታነሳ ማይግሬሽን ፖሊሲም እንደዚሁ ወደ አርባ አምስት ፐርሰንት አካባቢ የሚሆነው ምላሽ ማህበረሰቡ የገለጸው በሚመጣው የትራምፕ አድሚኒስትሬሽን በማይግሬሽን በኩል ከፍተኛ የሆነ ስጋት እንዳላቸው አብዛኞቹ የእኛ ማህበረሰቡ ክፍል አንስተዋል። ፎሪን ፖሊሲንም እንደዚሁ ከፍተኛ ቁጥር ባይሆንም የውጭ ግንኙነቱን ማለት ነው። ነገር ግን ኢኮኖሚውና የስራ ፈጠራን በሚመለከት ወይም ደግሞ ከስራ ኦፖርቹኒቲ ጋር በሚመለከት ከፍተኛውን ቁጥር የያዘው እሱ ነው። ወደ ስልሳ ሁለት ፐርሰንት የሚሆኑት ይህንን የእኛን ሰርቬ የመለሱ ሰዎች ለነሱ እነኚህ የኢኮኖሚ እና የስራ ፈጠራ ወይም ደግሞ የስራ እድል በከፍተኛ ሁኔታ ትኩረት እንደሚሰጡት ምርጫም ሲያካሂዱ ለዚህ የትኛው ነው የተሻለ እንዴት ብለው እንደሚመርጡ ነው የገለጹልን። በዚህ ዳሳ ጥናት ሁለት ሺ አምስት መቶ የሚሆኑ አፍሪካውያን ተሳትፈዋል። ከነዚህ መካከል 1500 የሚሆኑት ኑሯቸውን በዩናይትድ ስቴትስ ያደረጉ ሲሆን ቀሪዎቹ ደግሞ ከአፍሪካ ናቸው። ኢትዮጵያ፣ ናይጄሪያ፣ ኬንያ ና ደቡብ አፍሪካን ጨምሮ የተለያዩ የአፍሪካ ሀገራት ዜጎችን በጥናቱ መሳተፋቸውን በዳሰሳ ጥናቱ ተመላክቷል። የዩኤስ አፍሪካ ኢንስቲትዩት ፕሬዝዳንት ዶክተር ታዲዮስ እንደሚሉት በምርጫው ፕሬዝዳንት ትራምፕ በድጋሚ መመረጣቸው የስደተኝነት ፖሊሲውን ጨምሮ በኢኮኖሚና ጤና ዙሪያ የሚተገብሯቸው ፖሊሲዎች አፍሪካውያን ላይ ተጽዕኖ ይኖሯቸዋል። ጤናን በተመለከተ አፍሪካውያንን ተጠቃሚ ያደርጉ የነበሩ ድጋፎችም ሊቀንሱ እንደሚችሉ ይናገራሉ። ፕሬዚደንት ኤመርጀንሲ ፕላን ፎር ኤይድስ ሪሊፍ የሚባለው ወይም ደግሞ ፔፕ ፋር የሚባለው አፍሪካ ውስጥ በጣም ከፍተኛ የሆነ ላለፉት ብዙ አመታቶች ከ ሀያ አምስት ሚሊዮን በላይ ወጣቶችን ጭምር ማለት ነው አገልግሎት ሲሰጥ የነበረ ፕሮግራም ነው። በፕሬዚደንት ቡሽ ላውንች የተደረገ ወይም ደግሞ የተጀመረ ፕሮግራም ነው። ይሄ ፕሮግራም ብዙ ወጣቶችን ቀደም እንዳልኩ ከሪፕሮዳክቲቭ ጋር ለምሳሌ ያህል ተዋልዶን በሚመለከት ወይም ደግሞ የተለያየ የጤና እክል የጤና አገልግሎት ማግኘት የሚፈልጉ ወጣቶችን በማገዝ በኩል ከፍተኛ የሆነ እንዲሁም አይ ቲንክ የአሜሪካ ፖሊሲዎች ውስጥ በቀዳሚነት የሚቀመጥ ይመስለኛል። ይሄ በጣም ብዙ ሚሊዮኖችን ማገዝ፣ ከፍተኛ የሆነ የጤና አገልግሎት በመስጠት ከፍተኛ የሆነ ፈንድ በመልቀቅ ይሄ ተቀዳሚ ይመስለኛል። ፔፋር የሚባለው ማለት ነው። በፕሬዚደንት ቡሽ ጊዜ ላውንች የተደረገ ፕሮግራም ነው። እሱም ሌላ ችግር ይዞ ሊመጣ ይችላል ማለት ነው። ፈንዱን የመቀነስ እንዳልኩ የእነ ትራምፕ ፖሊሲ የዚህ የቀደም እንዳለው የአቦርሽንን የማይደግፉ ወይም ደግሞ ውርጃን የማይደግፉ ፖሊሲ ነው ይዘው የሚመጡት። ስለዚህ እነኝህ ክሊኒኮች አሁን ኢትዮጵያ ውስጥ በዚህ ፕሮግራም ሰፖርት የሚደረጉ ወይም የሚደገፉ በዚህ ፈንድ የሚደገፉ የተለያዩ የማህበረሰብ አገልግሎት ሰጪዎች ወይም ደግሞ የተለያዩ የጤና አገልግሎት ሰጪዎች እንደ ክሊኒክ ሆስፒታሎች ካሉ ይሄ ፈንዳቸው ይቋረጣል ማለት ነው። ያ ማለት ምንድን ነው? ወጣቶች በዚህ ፖሊሲ ምክንያት ከፍተኛ ተጎጂ ይሆናሉ ማለት ነው። ስለዚህ እነኝህን ነኝህንም ነገሮች ማየት ያስፈልጋል። እዚህ ሀገር ውስጥም ውጭም አፍሪካን በሚመለከት ወይም ኢትዮጵያን በሚመለከት የከሄልዝ ኬር ጋር በተገናኘ በጣም አስቸጋሪ የሆነ ነገር እንደሚመጣ እሱንም መገንዘብ ያስፈልጋል። እዚህም ሀገር አቦርሽን አክሰስ እንደማይኖር ለወጣቶች ኢትዮጵያኖች ያንን ማድረግ ለሚፈልጉ አፍሪካ ውስጥም ደግሞ በተመሳሳይ መልኩ ቅድም እንዳልኩ የፔፋር የሚባለው ፕሮግራም ፈንድ ሁሉ ሊቀነስ እንደሚችል በተለይ ከዚህ ከአቦርሽን ጋር ወይም ደግሞ ከወርጃ ጋር በተገናኘ ማለት ነው። ስለዚህ ኢምፓክቱ ሁለቱም ቦታ ላይ ነው እዚህ ሀገር ውስጥም ውጭም ይሆናል ማለት ነው። የሰብአዊ መብት ተሟጋችና የሪፐብሊካን ፓርቲ ደጋፊ የሆነችው ሄርሜላ መስፍን ግን እነዚህን ስጋቶች አትጋራቸውም። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በጤና ዙሪያ የሚደረጉ የበጀት ቅነሳዎች ካሉም አፍሪካን ብቻ ሳይሆን አሜሪካውያንን ጨምሮ ሁሉንም የሚመለከቱ ናቸው ስትል ትከራከራለች። ጤና አንፃር ለምሳሌ ለተነሳው አይዲያ በማንም ሀገር ጋር ብንመለከት መጀመሪያ ሪስፖንስብሊቲያቸው ወይም ግዴታ ያለባቸው የራሳቸውን ህዝብ ለመንከባከብ የራሳቸውን ህዝብ ሕክምና ለመስጠት ነው። ፕሬዚደንት ትራምፕ ወጥቶ በመንግስት ላይ ተደጋፊነታችሁን ለመቁረጥ ወይም ለመንቀፍ ብሎ ሲናገር ባይ ባይወይ ሜንሽን ማድረገው ኢሚግራንቶችን ብቻ ሳይሆን የራሱ የነጭ ተወላጆች የሚሆን ጥቁር ተወላጆች የሚሆን ረዲ እዚያ ሀገር ቅድመ አያቶቻቸው ድረስ የኖሩትን አሜሪካውያን ጨምሮ ነው ሄልት ኬር ላይ ገንዘቡን ካትባክ ናድርግ ብሎ የሚናገረው ይህ ጉዳይ ለምሳሌ በኢኮኖሚው ጋር ስንመጣ ሁሉ ነገር የሰለሚነካካ ወደ ኢኮኖሚ መግመሪያ እንዲሄድ ይ ነው። ወደ ኢኮኖሚው ጋር ስንመለከት ብዙ ሰዎች ለምሳሌ በትራምፕ ማነው በኦባማ ጊዜ ላይ ቤት ስንገዛ ምን ስንል ገንዘብ ሁሉ የተመለሰልን ነበረ። ሰባት ሺ ብር አስር ሺ ብር እንደዚህ የተሰቀል ነበረ። አሁን ግን እንደዚህ ያለም ብሎ የሚናገር ብዙ ሰው አለ። አሁን ትክክል ነው። በዛን ጊዜ ላይ ኢኮኖሚ የጸዳ መስሎን ተመልክተናል አብዛኞቻችን። እኔም የኦባማ ደጋፊ ዴሞክራት ስታንድ የነበረኝ ሰው ነበርኩኝ የዛን ጊዜ ላይ። አዎ ሰባት ሺ ብር አስር ሺ ብር ለኪሳችን ተሰጥቶናል። ግን ኢኮኖሚውን ብትመለከቱት ከዛን ጊዜ ታምላይን ጀምሮ አሁን ወዳለንበት ጋር ሰላሳ አምስት ትሪሊዮን ግሮስ ፌዴራል ዴት ነው ያለበት ወይም ዕዳን ያለበችባት አሜሪካ ላይ ዞሮ ዞሮ አዋን ስተው ሰጡን ገንዘቡን ግን እኛው ኪስ ላይ ነው መልሶ። ይሄ ነገር እዳ ሁን የመጣው እዳ ደግሞ ሆኖ ሲመጣ አሜሪካ ማለት ዩናይትድ ስቴትስ ኦፍ አሜሪካ ማለት የሰው ድምር ነች። እኛ የምንከፍለው ታክስ ገንዘባችን ነው የገቨርመንት ገንዘብ ማለት። እዳም ስትገባ እኛ እንደ ሀገር ነው የገባ ነው ማለት ነው እዛ እዳ ውስጥ አሁን መንግስት እርዳታ አድርጎ የሚሰጡን ነገሮች ለጊዜው ገንዘባችንን ጉዳይ ያቀዘቀዘልን እየመሰለ ቢታየንም፣ ዞሮ ተመልሶ ግን በኛው በታክስ ላይ እየተቀጠንበት እንዳለ ነው። ከሱ ውጭ ደግሞ ኢኮኖሚያችን እንደዚህ ሌቭል ኢንፍሌሽን እንግዲህ በረዥም ዓመት መልሰን አይተን የምናውቀውን ያክል ነው። ግሮሰሪ ከሀያ ፐርሰንት በላይ ኢንክሪዝ ማድረጉ የኑሮ ውድነት በጣም በሚያስፈራ መንገድ እንግዲህ ጨምሮ የተመለከት ነው። እንደዛ ብለን ስናስበው እርዳታ ለውጭ ከሀገሩ ውጭ መስጠትን ያቆማል። ይህ ሊገርመን አይገባም ብዬ የምለው ፓርቲስ ለሰው አለማሰብነት ምናምን ጉዳይ አይደለም። ግን እንደ ማንም ሀገር መሪ የራሱን ሀገር አንድ መሪ ማስቀደም አለበት። ፕሬዚዳንት ትራምፕ ጤናን ጨምሮ በስደተኝነት በስደተኝነትና ኢኮኖሚ ዙሪያ የሚከተሏቸውን ፖሊሲዎች በተመለከተ በአፍሪካውያን ዘንድ የተሳሳተ መረዳት አለ ብላ እንደምታምን ሄርሜላ መስፍን ጨምራ ታስረዳለች። የኢሚግራንቶች ልጅ ነኝ ኢሚግራንት ነኝ ራሴ ኢሚግራንቶችን ምንድን ነው ሰነሱ ጋር ያለው አስወጣን ነው ብሎ የሚናገረው ደግሞ ተብሎ ሲባል ኢሊጋል የሆኑ ኢሚግራንቶችን ነው የሚያወራው። ኢሊጋል ኤሊያኖች አንሬጅስተርድ ኤሊያንስ ይሉታል። በቦርደር አምልጦ የገባ ሰው በተለያየ ኢሊጋል ሀገሪቷ ላይ ነው አብዛኛዎቻችን ወጣ ለምሳሌ ከሀገራችን በአውሮፕላን በረን መተን እዚህ መተን፣ አንዳንዶቻችን በአሳይለም ሊሆን ይችላል የጠየቅነው ነው። አንዳንዶቻችን ሊገሊ ፕሮሰሳችንን ከእሱ ውጭም ከአሳይለምም ውጭ እንደዚህ እንደዚህ አመልክተን ሊሆን ይችላል እየተቀበል ነው። በዲቪ የመጣ ብዙ አለን። እነዚህ ሰዎች ፕሮሰሱን በስርዓቱ ተከትለን ያደረግን ጠበቃም ይዘን ወደቨር ኬስስ ማድረግ ያለብንም በአሳይለም የሚሆን ፕሮሰሱን ጀምረን፣ መንግስት ሪኮግናይዝ አድርጎ ኤሊያን ነምበር ብሎ የሚልክልን ቁጥር አለ ወይም እንደ ሬፈረንስ ነምበር እሱ ቁጥር ላይ የገባን ሰዎች ከሆነ መንግስት ኦልሬዲ ማንነታችንን ሬኮግናይዝ ያደረገን ኤሊያኖች ወይም የውጭ ሀገር ዜጎችን እንደሆንን መንግስት ሲስተም ላይ ያለን ሰዎች ነን። እኛን አይደለም የሚመለከተው አባርራለሁ ወይም አስወጣለሁ ብሎ ሲናል በሊጋል ፕሮሰስ ይደረግ የሚለው ኢትዮጵያውያንን ሚስኮንሰፕሽን በጣም ትልቅ አለ። ዴሞክራቶች የሰሩብን ብዬ የሚለው ሊብራል ማይንድ ሴት ብዙ ጥቁሮች ላይ የተሰራ ነገር እናንተንም ጭምር ነው ዲፖርት ያደርጓቸዋል የሚል ይሄ ሀሰት ነው። ዩስ አፍሪካን ኢንስቲትዩት በሰራው የዳሳ ጥናት ላይ ከተሳተፉ አፍሪካውያን መካከል ሰባ ሁለት በመቶ የሚሆኑት በዘንድሮ ምርጫ የዲሞክራቲክ ፓርቲ እንደሚደግፉ ገልጸው የነበረ ሲሆን የሪፐብሊካን ፓርቲ ደጋፊዎች መሆናቸውን የገለጹት ደግሞ ስድስት በመቶ ብቻ ናቸው። በዘንድሮ ምርጫ የኢትዮጵያን ተሳትፎ ከፍተኛ እንደነበረ የገለጹት ዶክተር ታዲዎስ በላይ ይህንም አጠናክሮ መቀጠል እንደሚገባ መክረዋል። ምርጫ ተሳትፎ ስንል እንግዲህ ግዴታ መምረጥ ብቻም ላይሆን ይችላል እንግዲህ መመረጥም መመረጥም በራሱ የተወሰኑ ኢትዮጵያውያኖች ለኦፊስ ወይም ደግሞ በተመራጭነት የተወዳደሩ አሉ። ከዚህም ባሻገር ደግሞ ካምፔኖችን በማገዝ በመምራት የተለያዩ በሪፐብሊካንም በዴሞክራቲክም ሳይድም ያሉትን፣ እንዲሁም ሎካል በሎካል የተለያዩ ኦፊሶች ለሚወዳደሩ ተወዳዳሪዎች ከፍተኛ የሆነ እገዛ ካምፔን በማድረግ የምርጫ ቅስቀሳ በማድረግ ከፍተኛ የሆነ ኢትዮጵያውያኖች አስተዋጽኦ አድርገዋል። ምናልባት ቁጥሩን አይተህ ከሆነ ከፍተኛ የሆነ የመራጮች መነቃቃት በዚህ ዓመት ታይተዋል። አሁን የመነቃቃት ሁኔታ እናያለን። ከበፊቱ ከነበረው ጀኔሬሽን አሁን ያለው ወጣት ራሱን ኦርጋናይዝ የማድረግ ራሱን የማደራጀት ከተለያዩ የፖሊሲ ከሚወጡ ተመራጮች ጋር የኮንግረስ አባላቶች ሊሆን ይችላሉ፣ የሴኔት አባላቶች ሊሆን ይችላሉ፣ በየአካባቢያቸው ከሜሮቻቸው ጋር ከሚያደርጋቸው ጋር ኢቭን ከፌደራል መንግስት ጋር ከስቴት ዲፓርትመንት ጋር የሚያደርጉት ግንኙነት ተጠናክሮ መቀጠል መቻል አለበት። ዝም ብለን ቁጭ ብለን የምናየው ነገር አይደለም። ከማይግሬሽን ፖሊሲ ሊሆን ይችላል የስደተኞች ፖሊሲ እንዲስተካከል ለኢትዮጵያኖች ትኩረት እንዲሰጥ በተለይ ደግሞ አሁን ሀገራችን ውስጥ ያለው ከፍተኛ የሆነ ምስቅልቅል እንደምናውቀው ነው። ከጦርነት ጋር ተገናኝቶ የተለያዩ ማህበረሰቦች እየተሰደዱ ነው። ወደዚህ የመጡ በቦርደርም፣ በዚ ሀገር ውስጥ ያሉ አሉ እና እዛ ላይ ትኩረት አድርጎ የስደተኞች ፖሊሲ ላይ አድቮኬት ማድረግ የውጭ ጉዳይ ፖሊሲም ላይ እንደዚሁ ከሚመለከታቸው የአሜሪካ ፌዴራል ኤጀንሲዎች ሊሆን ይችላሉ፣ እንዳልኩ፣ በተዋረድ ያሉ ተወካዮቻቸውንም ጭምር አካውንተብል የማድረግ ነገር ኦርጋናይዝ ማድረግ ያስፈልጋል። ጥቅምት 26 2017 ዓ ም የተካሄደውን የአሜሪካ ምርጫ በማሸነፍ 47 ኛው የአሜሪካ ፕሬዚዳንት ሆነው ወደ ዋይት ሀውስ በድጋሚ የሚመለሱ ዶናልድ ትራምፕ በአሁኑ ወቅት ለቀጣዮቹ አራት ዓመታት አብሯቸው የሚሰሩትን ሰዎች እየሾሙ ይገኛሉ። አሜሪካ ከአፍሪካ ጋር የሚኖራት ግንኙነትን በተመለከተም ምን አይነት ፖሊሲ ሊከተሉ ይችላሉ የሚለው በጥር ወር ስልጣናቸውን ከተረከቡ በኋላ የሚታወቅ ይሆናል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።